የአኗኗር ዘይቤ ለውጥ የሕክምና መጀመሪያም መጨረሻም የሚለው የአኪሞውን የጠይቁ ጥንቅር ርዕሳችን ነው። በአመዛኙ የሚገባውን ስፍራ የተነፈገ ቁልፍ የሕክምና አቅርቦት አካል ነው። ከልብና የሆድ ውስጥ ህመም አይነቶች፣ ጭንቀትና የሰውነት ክብደት መጨመር፣ የስኳር በሽታ አሊያም በደም ውስጥ የስብ መጠን መጨመር፣ ሁሉም በዚህ በኑሮ ዘይቤ ላይ በሚደረግ ለውጥ ይረዳሉ። አጋዥ ህክምና ብቻ ሳይሆን እንዲያውም የህክምናው መጀመሪያ መርሱ ነው ይላሉ ሙያዊ ትንታኔውን የሚሰጡን የምሽቱ የሐኪሙን የጠይቁ እንግዳችን የልብ በሽታዎች ልዩ ሐኪሙ ዶክተር ውብሸት አየ ነው ማድረግ ያለብንን ባለማድረግ የሌለብንን ደግሞ በማድረግ ለሚከሰቱት አብዛኞቹ የህመም አይነቶች ህክምና ወሳኝ መሆኑንም ያስረዳሉ። ዶክተር ውብሸት በሚኒሶታ ክፍለ ግዛት የሚገኘው ሄነፒን የህክምና ተቋም የልብ ህክምና ክፍል ዲሬክተርም ናቸው። አሉላ ከበደ አነጋግሯቸዋል። ዶክተር ውብሸት አየነው፣ በቅድሚያ ለጊዜው አመሰግናለሁ። ስለ ግብዣው አመሰግናለሁ። የበርካታ ህመም አይነቶች የተዋጣለት ህክምና ከመድኃኒት ይሁን ቀዶ ህክምና ወይም ሌሎች በቀጥታ ከሚሰጡ የህክምና እገዛዎች ባሻገር የአኗኗር ዘይቤ ለውጥ እንደ ቀዳሚ ህክምና በአጠቃላዩ የህክምና ሂደት ውስጥ ያለውን ስፍራ በተጨባጭ ቢያስረዱን። ልብ ህሙማን በማከም ላይ የተሰማራን ሰዎች አንድ ነገር ሁሉ ጊዜ የምንነጋገረው በኛ ህክምና መመሪያ መሰረት፣ የሚገርምህ ነገር ምንም እንኳን አንድ ሰው እንዴት ነው የምትታከመው ሲሉ እንዲህ አይነት ፕሮሲጀር ተደርጎልኛል፣ እንዲህ አይነት ክሊን ተሰጥቶኛል ይበልህ እንጂ የእኛ መመሪያ ለምሳሌ እንበል የልብ ድካም ያለበት ወይም ደግሞ እንዲያውም ነው ብዙ ጊዜ ብዙ ሰው ላይ የምናየው የደም ግፊት መጨመሪያ ያለበት ኮለስትሮል የበዛበት ሰው እንዲያውም ከዋናው ከልብ ወጣ ብለህ ልብ በሽታ እንዲጠቃ የሚያዘጋጁ በሽታዎች እንደ ስኳር በሽታን ብታይ የመጀመሪያው ገጽ ሁልጊዜ መመሪያው ላይ ምንድን ነው የሚለው የኑሮ ዘይቤ መለወጣቸውን መጀመሪያ ካረጋገጣችሁ ወዲያ ከዛ በኋላ ነው ሕክምናውን ጀምሩ የሚለው የእኛ መመሪያ። ሲጀመር ግን ምንድን ነው በሕክምና ረገዳ ሁኔታ ያየውን ከአንድ ግለሰብ ጋር ቁጭ ያንን የኑሮ ዘይቤህን መለወጥ አለብህ። ትንሽ መንቀሳቀስ አለብህ። ምግብ ማስተካከል አለብህ። ክብደቱ ከሁለቱ ጋር ተጣምሮ ሊቀነስ ይችላል። በሱ ምክንያት ይሻልሃል እያሉ ለአንድ ለሀያ ደቂቃ እንደዚህ ተወያይቶ በጣም የተሻለ ቦታ ጋር ማድረሱ ከበሽተኛው ጋር በምነጋገርበት ጊዜ በሚያሳዝን ሁኔታ ይሄንን እንዘለውና የት ጋ እንገባለን? ወዲያው ክሊኒክ ስትሄድ ደም ይለካ ይባላል ደም ይቀዳ ይባላል። ሊሆ ነገር ይመርመር ይባላል። ስትወጣ አንድ ሁለት ፕሪስክሪፕሽን ነው ተሰጥቶ የምትወጣው። ይህን መድኃኒት ውሰድ ወይ ያን መድኃኒት ውሰድ ተብሎ እና ትንሽ እዚህ ጋር ለአድማጮቻችን መግለጽ የምፈልገው ነገር ምንድን ነው? ብዙዎቹ እነዚህ መድኃኒቶች መጀመሪያ ተጠንተው በሽታውን ያድናሉ ተብሎ መጀመሪያ ነው ሲታሰብ። እነዚህ የኑሮ ዘይቤ ለውጦች በዛ ሙከራ ላይ አብረው ተጠንተው ነው እዛ ብለው የሚስተካከሉት እና የሚሰጡት ማለትም ዝም ብለን መድኃኒቶቹን ብቻ አውጥተን ለአንድ ግለሰብ ስንሰጠው ከሚገባው የህክምና እንክብካቤ ትንሽ ቀንሰን ነው የምንሰጠው ማለት ነው። ምክንያቱም ዋናዋ ነገር አብራ ስለማትገባ፣ ዶክተር ውብሸት ሐኪሙም ጊዜ ወስዶ በዚህ መንገድ ለማከም አይሞክርም። ህመምተኛውም የሚፈልገውን ወይ የመድኃኒት ወይ ቀዶ ሕክምና ወይ ሌሎች ከተለምዶ ቀጥታ ሕክምና ጋር ያልተያያዘ ስለሆነ የተረዳ ሳይመስለው የሚሄድበት ሁኔታ አለ እና ምን ይላሉ? አሁን ሁለት ሰዎች ገቡ እንበል ወደ ክሊኒክ እና ሲወጡ አንዱ እኔን ቁጭ አድርጎ ለሀያ ደቂቃ የደም ግፊትህም ከፍ እያለ ነው፣ ኮሌስትሮልም ከፍ እያለ ነው፣ ያው ላንተ የሚገባ ይህን ይህን አስተካክለህ እንዲህ እንዲህ አድርግ ብሎ ስለ እንቅስቃሴ መከረኝ። ስንት ደቂቃ መንቀሳቀስ እንዳለብኝ፣ የልቤን አመታት ምን ያህል ፈጥና ብትሄድ አደጋ ላይ እንደማትጥለኝ እንደዚህ መክሮ ወጣኝ። ምን ብሎ ተደስቶ የሚወጣ ሰው ነው ያለው። ወይ ከጎን በኩል ሌላ የሚወጣ ደግሞ ሲሆን ኦ፣ ቆንጆ መርፌ ወጋኝ ብሎ ደስ ብሎት የሚወጣ ደግሞ ሰው አለ። ከዛ ክሊኒክ ቪዚት እና ዋናው ብቻ የሆነ ያልተጠበቀ እንደዚህ በውይይት አስተካከል ተብሎ ከምመከረው ይልቅ ያቺ አንድ ለየት ያለች ብቻ ውጭ በምክር በምን የማትገኘው መርፌዋም ሆነች ክሊኒዋም እሱ ጋር ነው። ብዙ ሰው ተመችቶት አይ፣ የሆነ ደህና ነገር ተደርጌያለሁ ብሎ የሚወጣው እና በእኔ አስተሳሰብ አሁንም በዚህ ባንተና በእኔ ጨዋታ ላይ ምክሩን ማስተላለፍ የምንችል ከሆነ ሰው የሚገባው አው መድኃኒቱ በእርግጥን የኑሮ ዘይቤ መለወጡ ተሞክሮ ካቃተ መጀመሪያ ያለበት ነገር መሆኑን መመሪያችንም ይናገረዋል። ግን ገና እዛ ጋር ሳይገባ ገና ከመድረሱ አሳልፎ በልበት ቢችን መዋጥ ጀምር ተብሎ አንድ መድኃኒት እንዲያውም ይባስ ተብሎ ሁለት ሶስት መድኃኒት የሚሰጥ ከሆነ በአንድ በኩል ይሄንን ነገር ማስተካከል የምንችለው ሊጠቀም ሄደው ግለሰብ ወይም በሽተኛው ግን ሌላ ምን ማድረግ አለብኝ? የኑሮ ዘይቤ ለመለወጥ ምን ምን ትመክረኛለህ? የሚለውን ነገር ማድረግ አለበት። ያንንም ባህል ደግሞ መጀመሪያ ያስፈልጋል። ብዙን በተለይ ከልብ ጋር የተገናኘ ነገር ቢገርም ነገር አሉላ በሽታው እኛው ነን የምንጋብዘው፣ ራሳችን። ለምሳሌ ብዙ ጊዜ ሰው ባላረገው ምንም ባልጠበቀው ጉዳይ ለምሳሌ ካንሰር የሚይዘው ሰው ሊኖር ይችላል። እሱን አንተ ብዙም ያረከው ያላረከው ነገር የለም፣ በቃ የማይሆን እጣ ሲወጣ ነው። እንደዚያ አይነት እንደ ካንሰሩ ነገር መጣው። ግን ከልብ ጋር የተገናኘውን ብዙውን ነገር እኛ ካለማድረጋችን ወይም ደግሞ ከማድረጋችን ጋር የተገናኘ ጉዳይ ነው። ለምሳሌ ባለፈው እናንተ ተነጋግረናል። ሲጋራ ማጨስ፣ አለመንቀሳቀስ፣ የማይሆን ምግብ እየደጋገሙ መብላት፣ መጨነቅ፣ እነዚህ እነዚህን ነገሮች ካየሃቸው፣ እነዚህን ነገሮች ከማድረግ ወይም ካለማድረግ ነው ለእኛ በሽታውን እየጋበዝን ያለ ነው እና ይሄን ነገር እኛ የራሳችን ያለንን አስተዋጽኦ የእኛው የራሳችን መሆኑን ተገንዝቦ ለምን ኛው ተቆጣጠሪው ከማያስፈልገኝ ኪኒን ትንሽ ለምን አይቀነስም የሚለውን አስተሳሰብ ሰው ቢያስበው ደስ ይለኛል። የአመጋገብ ስርዓትን ማስተካከል፣ የአካል እንቅስቃሴን ማድረግ ወይም ጭንቀትን ማርገብ የሚሉትን ነገሮች ፈልጋለሁ ግን እንዴት ነው የማረገው ለሚል ሰው እንደው መሰረታዊ ነገር ማስጨበጥ ከተቻለ፣ ከዚህም መሀል ለምሳሌ አሁን የጭንቀትን ጉዳይ እንውሰደው። ጭንቀት እውነቱን ነገር የሌለበት ሰው የለም። አንተም አለብህ፣ እኔም አሁን የሚያሳስቡኝ ነገሮች አሉ። ምን አሉ ግን አንዳንዱ ነገር ዝም ብለን ተነስተን አይ ከ አትጨነቅ ብንል ለሆነ ሰው የማይሆን ነው። እና አንዳንዱን ነገር ለምሳሌ እንዴት ነው ሰው ቢያየው የሚመች የሚመስለኝ ተጨንቀን የምንለውጠው ብዙ ነገር የለም። ተጨነቅንም አልተጨነቅንም አንድ ዘመዳችን ከሆነ ቦታ ተነስቶ በአውሮፕላን ሌላ ከተማ የሚሄድ ከሆነ እኛ ስለተጨነቅን ወይም ስላልተጨነቅን አይደለም አውሮፕላኑ በሰላም የሚያርፈው። አረግ ነው አላረግ ነው አሰብ ነው አላሰብ ነው ብዙ ነገሮች ክስተታቸው አይቀየርም፣ ግን እኛ በመሀሉ እየታመምን ያለ ነው። በተጨነቅን ቁጥር የተለያዩ ኬሚካሎች አሉ ሰውነታችን ውስጥ የሚመነጩ እና እነሱ ደም ግፊትም ሊጨምሩ ይችላሉ፣ ምኑንም ሊያበላሹ ይችላሉ። እና እሱን ተገንዝቦ አንዳንዱን ነገር እንደዚህ ከቀንቀን ሁላችንም እስከ ኖርን ድረስ ያሉትን ነገሮች ሙሉ ተዋቸው ሳይሆን ቀነስ አድርጋቸው፣ ራስ የምትቆጣጠራቸው ስለሆነ አስተካክላቸው የሚለው ሀሳብ ጥሩ ይመስለኛል። ወደ ሲጋራ አይነት ወይም ወደ አልኮሆል ጋር ደግሞ ስንመጣ እነዚህ ሱሶች አንተም የምናውቀው ነው። ብዙ ጊዜ ሰው ወዱ አይደለም የሚገባባቸው ቀስ እያለ እየተንሸራተተ ይገባ ይገባና በኋላ ሳያውቀው እነዚህ ሱሶች ድርግም አድርገው ይዘውት እንዴት ብሎ እንደሚያመልጥ ነው ብዙ ሰው የሚያቅተውና፣ እኔ በዚህ ሁኔታ ላይ ለብዙ ሰዎች ለመምከር የምፈልገው በአንደኛ ደረጃ በአንዴ ድርግም አድርጎ ማቆም የሚቻል ከሆነ በጣም አሪፍ ነው። እንደሱ የሚችል ሰው ወዲያው አንዴ ከተገነዘበ ወዲያ ጋራ ማጨስ ማለት ብሎ ብሎ የልብ ህመም ይዳርጋል። አይዳርግም ጥያቄ አይደለም፣ መቼ ይዳርገኛል ነው ጥያቄ መሆን ያለበት። ይሄ እስከታወቀ ድረስ በቃ ቢቻል ኖሮ ማቆም ነው። ግን እሱም ማይሆን ከሆነ ብዙ ጊዜ ለሰዎች የምንነግራቸው ከማቆም በፊት እስቲ እንዲያው መቀነሱን ሞክሩና፣ አስር ያጨስ የነበረ ወደ አምስት ከአምስት ወደ ሁለት ተኩል ሲገጠራ እየተሞከረ ቀስ ቀስ እየተባለ ከሱ መራቅ ቢቻል ጥሩ ይመስለኛል። በእንቅስቃሴ ደረጃ ደግሞ ያልከው ምንም ተንቀሳቅሶ የማያውቅ ሰው ምንም ኤክሰርሳይዝ ሰርቶ የማያውቅሰው መቼም አንድ ቀን ተነስቶ በቃ ዛሬ አገር ቤት ከሆነ ከመስቀል አደባባይ እስከ ሜክሲኮ ወይ እዚህ በየከተማው ካለበት ከዚህ ዛት መሮጥ አለብኝ ሳይሆን፣ እሱም እንደዚሁ ነው። በቀላሉ መጀመሪያ ያለበት ደንበኛ ዋናው ኤክሰርሳይዝ፣ ቤስት ኤክሰርሳይዝ ለልብ ምንድን ነው የምንለው ዎኪንግ ነው፣ መራመድ በውጭ ወጥቶ መራመድ፣ ፈጠን ፈጠን እያሉ መራመድ። እሱ ነው ዋናው ኤክሰርሳይዝ። እንደሱ አይነቷ ይጀመራል። ከሁለት ሳምንት ከወር በኋላ እሷ ትንፋሽህን ካልነፈገችህ ትንሽ ደግሞ ሶምሶማ ይጀመራል። ትንሽ ወጥ ወጥ ማለት ይጀመራል። እንግዲህ ለእያንዳንዱ ሰው ከየት ጀመረ የት ነው የሚሄደው ነገር የሚመች ነው። በመጨረሻ ምግቡንም እንደሱ ነው። ደርሰህ አንድን ሰው ቅቤው ምኑ ምኑም የበዛበት የሚጣፍጥ ምግብ ጋር ሄደህ ከእንዲ ዲ ይህንን ተወውና ዝም ብለህ ሳር የሚመስል ነገር ብላ ውሃ ጠጣ ብትለው አይመች። ግን የየቀኑ ምግብህ አታርገው አንዳንድ ጊዜ አጃም ሆነ ፍራፍሬውንም ቅጠላ ቅጠሉንም ሞክር። ሌላ ቀን ደግሞ አዎ የሆነ የሚከበር በዓል ካለ ምን ካለ ያንኑ ምግብ ጋር መመለስ ይቻላል፣ ወጡም ሆነ ምኑም ሆነ የኛ የሚጣፍጡ አይነት ምግብ ጋር። ግን ብዙ ነገር የኑሮ ዘይቤ መለወጥ ጋር ስናይ በአንዴ ዛሬ የነበረውን ነገር ነገ ትንሹም ተወ የሆነ ቦታ ጋር ድረስ ሲባል ለብዙ ሰው ጋር ያደርገዋል። በቃ ይሄ አይ ሞከርኩት ብሎ የሚተው ነው እና ለእኔ የሚመች የሚመስለኝ ቀስ በቀስ እያለ እየተላመደ ራሱን እያበረታታ እያመሰገነ ሲቀጥል ይመስለኛል። ዶክተር ውብሸት አየነው ነው ከፍተኛ አማካሪ የልብ ሐኪም መሰል የአድማጮችም ሆኖ የዝግጅት ክፍላችንን ጥያቄዎች ይዘን በድጋሚ እንደምናገኘው ተስፋ አደርጋለሁ። ለዛሬው አመሰግናለሁ። ጊዜ ርስትል እኔም ስለ ድሉ አመሰግናለሁ። ሰላሙን